የችሎቱን ውሎ በስልክ የሚገልጹልን በጥብቅና የቆሙላቸው አቶ አመሀ መኮንን ጠቅላይ ፍርድ ቤቱ ያው ሁሉም ይፈቱ ብሎ ነበረ። እንደ አጋጣሚ የሆነው ግን ሶስቱ ዳንኤል ሽበሺ፣ የሸዋስ አሰፋ ና አብርሃ ደስታ ከፍተኛ ፍርድ ቤት ላይ ክርክር ላይ በነበሩ ጊዜ ችሎት ደፍራቸዋል ተብለው የአንድ አመት ከሁለት ወር እና የአንድ አመት ከአራት ወር እስራት ተፈርዶባቸው ነበረ። ስለዚህ እነሱ ታስረውበት የሚገኘው የቃሊቲ ማረሚያ ቤት ያው ሊለቃቸው ያልቻለበትም ምክንያት ትላንትም በጽሁፍ ገልጿል ለፍርድ ቤቱ ያው የሚፈጽሙት ሌላ ቅጣት ስላለ በሚል ነበረ። ሀብታሙ አያሌውና አብርሃም ሰለሞን በተመለከተ ግን ያው ታስረው የነበሩበት ሌላ ማረሚያ ቤት ቂሊንጦ የሚባለው ማረሚያ ቤት ነበረ። የዛ ማረሚያ ቤት አስተዳደር ግን ትናንትም ለፍርድ ቤቱ ሊፈታቸው የማይችልበት ምክንያት በፍጹም አልገለጸም ወይም በሚያሳምን ኦፊሻል በሆነ መንገድ አልገለጸም ነበረ። ስለዚህ ያው ትናንትና ለፍርድ ቤቱ አቤት አቅርበን የፍርድ ቤትን ትእዛዝ አለማክበር ህገ መንግስትን መጣት፣ ፍርድ ቤትንም ትእዛዝ መጣት መሆኑን በአጽንኦት ነግሮ ነበረ በወቅት ለነበረው የማረሚያ ቤቱ ተወካይ። ምናልባት እኛም እንግዲህ ያው ማረሚያ ቤቱ የፈጸመው ድርጊት ፈጽሞ ህገ ወጥ መሆኑን ከፍ አድርገን አሰምተናል በአደባባይ። የዛ እዛም ድምር ውጤት ሊሆን ይችላል ብዬ ገምታለሁ ዛሬ ጠዋት ሀብታሙ አያሌውና አብርሃም ሰለሞንን ያው ከስር ተፈተዋል። ከቤተሰቦቻቸው ተቀላቅለዋል። እዚህ ሁኔታ ነው ያለው። ጉዳያቸው ለእሮብ የካቲት ዘጠኝ ይታያል ተብሎ የነበረው ተቋርጦ ነው እለቱ የተቀየረው ወይስ የተለየ አካሄድ ነበረ? መፈታት የነበረባቸው እንደውም ያለፈው አርብ ነው መፈታት የነበረባቸው። ምክንያቱም ከስር እንዲፈቱ ፍርድ ቤት ትእዛዝ የሰጠው ያለፈው አርብ ነው። ከዚያን ጊዜ ጀምሮ በማረቢያ ቤት የቆዩበት ሁኔታ ያው ሙሉ በሙሉ የህግ መሰረት የሌለው ማረሚያ ቤቱ በራሱ ጊዜ ነው ይዟቸው የነበረው፣ እና ይጠበቅ ነበረ ከዓርብ ጀምሮ መፈታት ነበረባቸው ሌላ ትዕዛዝ ሳያስፈልግ ማለት ነው። ትናንትና በነበረው ችሎት ፍርድ ቤቱ የሚጠብቅ የነበረው በተለይ ሁሉንም ከእስር ተፈተው ከቤታቸው ይመጣሉ የሚል ነበር የሚጠብቅ የነበረው። ሶስቱ ሌላ የሚፈጽሙት ቅጣት ስላለ ቀርተዋል። ሁለቱን ደግሞ ያው ያለምንም ምክንያት ማረሚያ ቤቱ በራሱ ስልጣን አስሮ ነበር ያቆያቸው። ዛሬም ደግሞ ያው በራሱ ጊዜ ነው የለቀቃቸው። የቀሩት ሶስቱ ችሎት ደፍረዋል ለተባሉት በይግባኝ ጉዳያቸው ሊታይ ይቻላል ወይስ እንዴት ነው? ቅጣቱንስ መጨረስ ይጠበቅባቸው ይሆን? ያን ቅጣት መጨረስ ነው ያለባቸው። ምክንያቱም ይግባኝ ጊዜያቸውም አልፏል። በመሰረቱ በዚህ ፍርድ ቤት መፍሰር ጥፋተኛ በተባለበት ጉዳይ ይግባኝ ማለት ቢፈልጉም እንኳን አሁን በሕግ የተቀመጠው ይግባኝ ለማለት የሚያስችላቸው ጊዜ አልፏል። አሁን ትልቁ ነገር እንዳልኩት ይሄ ፍርድ ቤት በመድፈር ጥፋተኛ የተባሉት ክርክሩ ሂደት ሊጠናቀቅ እየተቃረበ ባለበት ሰዓት በከፍተኛው ፍርድ ቤት ማለት ነው፣ ከእጃቸው ከተያዘበት ጊዜ ጀምሮ የሚቆጠር ከሆነ እንደውም ላፊ ሁሉ ታፈዋል። ስለዚህ አሁን ተስፋ የምናደርገው ያው ከፍተኛው ፍርድ ቤት ይሄን ግምት ውስጥ አስገብቶ ጠቅላይ ፍርድ ቤት እንዳደረገው እነዚህ ሶስቱም ከስር እንዲፈቱ ትዕዛዝ ይሰጣል ብለን እንደምንጠብቀው ያው ይህን ትዕዛዝ እንዲሰጥ አመልክተን እየተጠባበቅን ነው ያለ ነው። ጌታቸው ተዳለ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ